አብዛኛው የምስራቅ አፍሪካ በይነ መንግስታት ባለሥልጣን አባል ሀገሮች ባለፉት 15 ዓመታት በሚፈልገው መጠንና በሚሌኒየሙ የልማት ግቦች አኳያ ድህነትን አልቀነሱም ተባለ። በአንዳንድ ሀገሮች ደግሞ ድህነት ጭራሹን መባባሱ ተነግሯል። የተገኘው እድገት ሁሉን አቀፍ ያለመሆኑ ደግሞ ብዙ ወጣቶችን ለአደገኛ ስደት መዳረጉ ተገልጿል። የአዲስ አበባው ዘጋቢያችን መለስካቸው አመሀ ተከታዩን ልኳል። ዘ ሆርን ኢኮኖሚክ ኤንድ ሶሻል ፖሊሲ ኢንስቲትዩት በአማርኛ የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ሊባል ይችላል። ዛሬ በመንግስታቱ ድርጅት የስብሰባ ማዕከል በከፈተው የሁለት ቀናት ጥናታዊ ጉባኤ የተቋሙ ዳይሬክተር ዶክተር አሊ ኢሳ አብዲ የስብሰባውን ዋና ዋና ዓላማዎች ዘርዝረዋል። በተለይም የጥናታዊ ጉባኤው ትኩረት በአህጉራዊው ንዑስ ክልል የታየው ምጣኔ ሀብታዊ እድገት ሁሉን አቀፍ ነው ወይስ አይደለም የሚለውን የሚመረምር እንደሆነም አስቀድመው አስገንዝበዋል። ቀጥለውም በኢጋድ አባል አገሮች ባለፉት 15 ዓመታት የተመዘገበው ምጣኔ ሀብታዊ እድገት ሁሉንም የህብረተሰብ ክፍል ያካተተ እንዳልነበረ ጠቁመው በድህነት ቅነሳው ረገድም የተገኘ ውጤት ከኢትዮጵያና ከዩጋንዳ በስተቀር አስደሳች አልነበረም ይላሉ። ባለፉት አስራ አምስት አመታት ተከታታይ ምጣኔ ሀብታዊ እድገት አስመዝግበዋል በሚባሉት አንዳንድ አገሮች እንኳን ድህነትን በመቀነስ ረገድ ከታቀደው ግብም ሆነ ከሚሊኒየሙ የልማት ግቦች አኳያ በቂ የሆነ መሻሻል ወይም ውጤት አላሳዩም። አበክሬ መግለጽ የምፈልገውም ምናልባት ከኢትዮጵያና ከኡጋንዳ በስተቀር የአካባቢው ስድስት አገሮች በሙሉ ከ ሺ ዘጠኝ መቶ ዘጠና ዎቹ እስከ 2015 እንደ አውሮፓውያን አቆጣጠር በነበረው ጊዜ ድህነትን ትርጉም ባለው ሁኔታ አልቀነሱም። የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ዳይሬክተር አሊ ኢሳ አብዲ እንዳሉት ከሆነ የአካባቢው ሀገሮች ድህነትን በመቀነስና ብልጽግናን በማስፋፋት ረገድ ያስመዘገቡት ውጤት አጥጋቢ አልነበረም። እንዲያውም በአንዳንድ ሀገሮች ወደ ባሰ ድህነት ገብተዋል ይላሉ ዶክተር አብዲ። በኬንያ በሶማሊያና፣ በሌሎችም አገሮች በአንዳንድ ሁኔታዎች የኋሊት ጉዞም ተስተውሏል። አንዳንዶቹም ከ ከሀያ ዓመታት በፊት ከነበሩበት ወደ ከፋ ድህነት ወርደዋል። እናም በአካባቢው የሚገኙ አንዳንድ አገሮች የሚመሰገን ውጤት ያስመዘገቡ ቢሆንም እጅግ ብርቱ ድህነት፣ የህዝብ ቁጥጥር እድገት፣ ለወጣቶች የሥራ ዕድል አለመኖር ዛሬም ከእኛ ጋር ያሉ ችግሮች ናቸው። ስለሆነም ሁሉን አቀፍ እድገት የሚለውን ቁም ነገር መጨመሩ ወቅታዊ ነው የሚል ስሜት አለን። የጥናታዊ ጉባኤው ዋና ትኩረት በአካባቢው ሁሉን አቀፍ እድገት ምን እንደሚመስል መመርመር ነው ሲባል አሁንም የሚታየው የአካባቢው የወጣቶች በከፍተኛ ቁጥር መሰደድና የሥራ ዕድል ማጣት ከዚህ ኢኮኖሚያዊ እውነት ጋር እንዴት እንደሚያያዝ ይታያል ማለት ስለሆነ ሌላኛው የጥናቱ ምክንያት ነው ሲሉ ዳይሬክተሩ አብራርተዋል። ሁሉን አቀፍ እድገት የተባለውን ምጣኔ ሀብታዊ ሁኔታ አለመመርመር ሌላው ምክንያት ደግሞ በየጊዜው እየጨመረ የሄደውና ማህበራዊ ችግር የሆነው አደገኛው ወደ ውጭ የሚደረገው ስደት ነው። የአያሌ ወጣቶችና ለጉዳት ተጋላጭ የማህበረሰቡ አባላት ስራ ማጣት በብዙ አገሮች ካለው የደህንነት ማጣት ጋር ተዳምሮ ለአያሌ ዜጎች የስደት ምክንያት ሆኗል። በአንዳንድ ግምቶች በአሁኑ ጊዜ ከሶስት ሚሊዮኖች በላይ ስደተኞች አሉ። አብዛኞቹም ደግሞ የሚስተናገዱበት በአካባቢው ባሉ አገሮች ውስጥ ነው። በዓለም ውስጥ ከአፍሪቃ ከተሰደዱ ሩቡ የዚህ አካባቢ ስደተኞች ናቸው። በዚህ ሁለት ቀናት በሚወስደው በምስራቅ አፍሪካ በይነ መንግስታት የልማት ባለሥልጣን ወይንም ኢጋድ አባል ሀገሮች ምጣኔ ሀብት ይዞታ ላይ በሚያተኩረው ጥናታዊ ጉባኤ ላይ ከ25 የማያንሱ የተለያዩ ጥናቶች እንደሚቀርቡ ከተሰራጨው የመርሃ ግብር ሰሌዳ ማየት ይቻላል። ኢጋድ የተሰኘውን የምስራቅ አፍሪካ ሀገሮች ድርጅት ያቋቋሙት ኬንያ፣ ዩጋንዳ፣ ሱዳን፣ ጅቡቲ፣ ኢትዮጵያና ሶማሊያ ሲሆኑ የተመሠረተውም እንደ አውሮፓ አቆጣጠር በ1986 ሲሆን በኋላም ኤርትሪያና ደቡብ ሱዳን ራሳቸውን የቻሉ ነጻ ሀገሮች ሲሆኑ የድርጅቱ አባላት ሆነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ